መዝናኛ በአፋን ኦሮሞ ቋንቋ በኪነ ጥበብ ሥራዎቻቸው ለሕዝባቸው አስተዋጽኦ ላደረጉና እያደረጉ ያሉ ሰዎችን የሚያበረታታና በሥራዎቻቸው እውቅና የሚሰጥ ኦዳ አዋርድ የተሰኘው የሽልማት ዝግጅት የትላንት ሳምንት በፍንፍኔ በሚገኘው የኦሮሚያ የባህል ማዕከል አዳራሽ ውስጥ በደመቀ ሁኔታ ተዘጋጅተዋል። የመጀመሪያ በተባለው በዚህ ዝግጅት ላይ የኪነ ጥበብ ባለሙያዎች፣ አባገዳዎች፣ ምሁራኖችና ወጣቶች ታድመዋል። የኦዳ አዋርድ ወይም የሽልማት ስነ ሥርዓቱ በድራማ በፊልምና በሙዚቃ ኪነጥበብ 15 ምድብ እንደነበረው የሽልማቱ መስራችና ጋዜጠኛ በሻቱ ተለማርያም ትናገራለች። ይሁን እንጂ በሻቱ ከነዚህ 15 ምድቦች መካከል ሁለቱ ምድብ ለየት ያለ መሆኑን ነው የገለጸችው። የእነዚህ ሁለቱ ምድብ ተሸላሚዎች እነማን ናቸው? ለየት ያደረጋቸውስ ምክንያት ምን ይሁን? አንደኛው ዶክተር አሊ ቢራ የህይወት ዘመን ተሸላሚ ነው። የህይወት ዘመን ተሸላሚ በህዝብ ምርጫ እንዲ እንዲ ወይንም በቦት የሚመጣ ሳይሆን ዳኞቹ በራሳቸው የኦሮሞን የጥበብ ታሪክ ገምግመው አይተው በየአመቱ ሰጅስት ከሚያደርጉት የሚመጣ ነው። ለኦሮሞ ኪነ ጥበብ ካደረገው ነገር አንጻር፣ እንደገና ደግሞ በዚህ ስራ ውስጥም ካሳለፈው እድሜ አንጻር ብለው የራሳቸው ነጥብ አላቸው የሚመርጡበት ከዛ አንጻር በዳኞች ፍጀት የሚደረግ ነው። ይሄኛው ያ አጫሉ የተሸለመበት ደግሞ ተጽዕኖ ፈጣሪ ካታጎሪ ነው። አሁን ባለው ውርጣት ላይ ወይንም የጥበብ አፍቃሪ ላይ ተጽዕኖ የፈጠረ ብዙ ተከታይ ያለው እሱም ደግሞ በፈጽሞ የዳኞች እጅ የለበትም ሙሉ በሙሉ በሕዝብ ነው። ዳኞቹ እጮቹን ብቻ ነው ሰጀስት ያደረጉት። ከዛ ውጭ ግን መቶ ፐርሰንት በሕዝቡ ምርጫ ነው የሚሆነው። ምክንያቱም ተጽዕኖ አሳድሮብኛል የሚለው ሕዝቡ እንጂ ዳኛ ቁጭ ብሎ እሱ ተጽዕኖ እያሳደረ ነው ማለት ባል የኦዳ አዋርድ የህይወት ዘመን ተሸላሚ ለመሆን የበቃው አንጋፋውና ተወዳጁ ድምፃዊ ዶክተር አሊ ብራ ዕድሜው 13 ሳለ ነው ወደ ሙዚቃው ዓለም የተቀላቀለው። አሊ ብራ ዘመን ተሻጋሪ የሙዚቃ ሥራዎቹን በአፋን ኦሮሞ ቋንቋ ያዘመ ሲሆን በሀደርኛ፣ በሶማሌኛና በአረብኛ ቋንቋ ማዜሙ ይታወቃል። የሙዚቃ ሥራዎቹም ፍቅርን የሚያዜም፣ ተፈጥሮን የሚያደንቅና ሬዚስተንሲ ወይም ትግልን የሚያጠናክር ይዘቶች ያላቸው ናቸው። አንጋፋው ድምፃዊ ዶክተር አሊብራ በመስከረም ወር በሙዚቃው ዓለም የዘለቀበትን የሰባ ዓመት ኢዮቤልዩ አከብሯል። በዛሬ ላይ ሆኖ የወጣትነቱን ወይም የጎልማሳነቱን ዘመን የሚያስታውሳቸው ከዛሬው የኦሮሞ ድምፃዊያኖች ውስጥ እነማን ሊሆኑ ይችላሉ? በሚል ለቀረበለት ጥያቄ ከወጣት ዘፋኞቹ ሀጫሉ ሁንዴሳና የአቡሽ ዘለቀ የሙዚቃ ሥራዎች መሆኑን ገልጸዋል። ድምፃዊ ዶክተር አሊ ብራ ምክንያቱን በአጭሩ እንዲ አጫውቶናል። ያው አቃሉ የሚዘፍ ናቸው በሙሉ እኔ የሚስማሙኝ ናቸው፣ ግን በብዛት አላ አይደለም፣ የአጅቴሽን እንትን ያለው አላ አደለም፣ የመብታችን ስለመብታችን ስለ ኦሮሚያ መብት ስለማንኛውም የሚዘፍ ናቸው በሙሉ ይስማሙኝ። ያ ይህ ነው የብዬ ማለት አሁን የፍቅርም የእንትናም የሬቮሉሽን Ich habe mich nicht ሀጫሉ ሁንዴሳ በሙዚቃ ሥራዎቹ በአጭር ጊዜ ውስጥ ዝናንና እውቅናን ያተረፈ ወጣት ድምፃዊ ነው። ተጽዕኖ ፈጣሪ በሚል የኦዳ አዋርድ ሽልማት የተበረከተለት ድምፃዊ ሀጫሉ አብዛኛው የሙዚቃ ሥራዎቹ የማኅበረሰብን ፖለቲካዊ ኢኮኖሚያዊ፣ ባህላዊ ውጣ ውረዶችን የሚዳስስ ዜማዎችን ለአድማጮች ጆሮ እያደረሰ ይገኛል። እንደ ድምፃዊ ሀጫሉ በኦሮሞ ትግል ውስጥ በኪነ ጥበብ ሥራዎቻቸው ስራዎቻቸው አስተዋጽኦ ያደረጉ ብዙ ድምፃዊያን ቢኖሩም ሀጫሉ፣ በሰሜን አሜሪካ በሚኔሶታ ግዛት ነዋሪ የሆነው ታዋቂው ድምፃዊ ዳዊት መኮንን ግን እንደ አርአያው አድርጎ ይመለከተዋል። እድሜውን ከሰጠኝ ግን አንድ ቀን እንደ አሊ ብራ ለመሆን ምኞታለኝ ይላል። አሊ ቢራ እንደ ኦሮሞ ብቻ ሳይሆን እንደ ብሔራዊም እንደ ብሔራዊ ብቻ ሳይሆን እንደ ኢስት አፍሪካ ትልቅ አርቲስት ነው ብዬ ነው የማስበው። በሱ ደግሞ እንደ አንድ ኦሮሞ ላይ በጣም ነው ፕራውድ መሆንበት ነው። ለእኛ ንጉሳችን ነው። ምናልባት እድሜና ጤናውን ሰጥቶን የእሱን እድሜ ሰጥቶን በአርቱ ውስጥ ከቆየን ምናልባት እንደው ስራዎች ያው ያዳምጡን ያደግነው፣ ስለ እሱ እንግዲህ ማለት በእኔ ደረጃ ተነግሮ ነው የሚያልቅ አደለም። ስለ እሱ ብዙም እንትን ማለት ፈልግ ምክንያቱም ይታወቃል እና እድሜና ጤናውን ከሰጠኝ ምናልባት እንደሱ ሆናሉ ብዬ አስባለሁ። ማለት ደስ ይለኛል በሆነ ድምፃዊው ሀጫሉ እንደ ድምፃዊው ዶክተር አሊ ብራ በሙዚቃ ስራዎቹ የፍቅር የተፈጥሮንና የትግል ይዘት ያላቸውን ይጫወታል። የሙዚቃ ስራዎቹን አንዱን ከአንዱ ለይቶ ይሄን ብቻ ነው የሚወደው ብሎ ለመምረጥ ብከብድም፣ አሊ ብራ በሬኒኡማ ፋያ አዱኛ እንዲያና ቀልቢ ይፈጅሬኛ የመኔም ፊቱ ዱቢ ዴሬሱ በሬደ ኡማ ረቢ ሃኑ ዲሱ በሬደኡማ ረቢ ሃኑ ዲሱ ስል በአጭር ደቂቃ ውስጥ እንዴት ተፈጥሮን እንዳደነቃት ድምፃዊ ሀጫሉ ሲያዳምጥ በጣም እንደሚገርመው ይናገራል። እስቲ የዘፈኑን አዝማች በአጭሩ ላስደምጣችሁ። በሬኒ ውማ ፋያ አዱኛ ይሃና ቀልቢ ኢፈጅሬኛ ይመንም ፊቱ ዱብ ደሬሱ የአዝማቹም ጭብጥ በአጭሩ የተፈጥሮ ውበት፣ የዓለም ጌጥ፣ ቀልብ ሳቢ የሕይወት ብርሃን ተነግሮል። አልቅም ነገርን ማርዘም ነው። የተፈጥሮን ውበት ረቢ ይጠብቀልን። ከስልሳዎቹ አጋማሽ ጀምሮ ለበርካታ አስርተ ዓመታት ድምፃዊ ዶክተር አሊ ብራ የዘመናዊ የኦሮሞ ሙዚቃ ዋነኛ ተወካይ በመሆን ይታወቃል። የኦሮሞን ባህል ማበረታታት አስቸጋሪ በነበረበት ወቅት ድምፃዊ ዶክተር ዓሊ ብራ በኪነ ጥበብ ሥራው ትልቅ ሚናን ተጫውተዋል። የሬዚስተንሲ ወይም የትግል ዘፈኖቹን ለማቀንቀን ምክንያት የሆኑት ነጥቦች እንዲህ ያነሰዋል።

ቃል አይደለም አትሮሲቲ፣ በዓይኑ በጆሮው እያየ ራሱ ወንጀል ነው። የምን እንትላለ ከቅርብ ጊዜ ወዲህ ብዙ ቁጥር ያላቸው ወጣት ድምፃውያን በአገሪቱ በተለይም በኦሮሚያ ክልል ውስጥ ባለው ነባራዊ ሁኔታን መሰረት በማድረግ በሬዚስተንሲ ወይም በትግል ዘፈኖቻቸው የብዙዎቹን ቀልብ እየሳቡ ይገኛሉ። ሙዚቃ የአንድን ማህበረሰብ ፖለቲካዊ፣ ኢኮኖሚያዊ አጠቃላይ ህይወቱን የሚዳሰስበት መሳሪያ መሆኑን ድምፃዊ ሀጫሉ ያምናል። እሱም በበኩሉ የሬዚስተንሲ ወይም የትግል ዘፈኖች ላይ ያተኮረበትን ምክንያት እንዲህ ስል ያጋራናል። ያው እንግዲህ በሙዚቃ የአንድን ሶሳይቲ ፖለቲካውን፣ ኢኮኖሚውን፣ ላይፉን ነው አናለሲስ የምታደረግበት ብዬ ነው ማስበውኔ እና ፐርሰናሌ እኔ በጣም ነው ደስ የሚለኝ ውስጤም ስለሆነ ማለት ነው። ምክንያቱም እኔም ከሶሳይቲ ውስጥ አንዱ እኔ ስለሆንኩኝ እንደ ማህበረሰብ የደረሰ ጭቆና ካለ ከተጨቆኖች ውስጥ አንዱ እንደመሆኑ መጠን የራሴንም ብሶት ነው ማለት ነው በዛ ውስጥ የምገልጸውና ጥበብ ደግሞ ለዚህ በጣም ቅርብ ነች። እውነትን ስታስተላልፍባት ነገሩን ወደ በጣም ታጦዘዋለች። አሪፍም ነው ብዬ ነው ማስብ። ሆነ ድምፃዊ ሀጫሉ ካቀነቀናቸው የተቃውሞ ወይም የትግል ዜማዎች ውስጥ ማለንጅራና ጅራ የተሰኘውን በምሳሌነት መጥቀ መጥቀስ ይቻላል። የማለንጅራ ወይም ምን ይሆን አለው ዘፈኑን ለአድማጭ ጆሮ ለማድረስ የተነሳሳበትንና የግጥሙን ጭብጥ እንዲህ ስል ይተነትናል። በወቅቱ ማለንጅራ ብዬ ስዘፍን እኔ ያለው በሶሳይቲ ኦሮሞዝ በሱ ላይ የደረሰ ያለው ነገር በሱ ላይ ያለው እሱን ከፋፍሎ የመጉዳት ነገርን ሳስበው ማለንጅራ ምን ይሆን አለው ብዬ ነበር። ጅራ ወይም አለው ስል ያዘሜውስ ለምን ይሆን አሁን ያለው ሁኔታ ምዝጋና ለዚህ ለኦሮሞ አንድነት ምትክ የሌላትን ሕይወታቸውን ለገበሩት ለነሱ ይሁን በነሱ ደም እና በነሱ ሕይወት መጥፋት በተወሰነ መልኩ የኦሮሞ ሕዝብ አሁን መደማመጥና አንድ ሆኗል ብዬ ስላሰቡ ደግሞ ጅራ ብያል አለን ብያለው ማለት ነው። ሀማ አራንተና ህየሰሳምተኒ ደፍቀ መሌ ባዬ ቡራይተኒ እንግዲህ አድማጮቻችን የኦዳ አዋርድ ወይም ሽልማት መነሻ በማድረግ የአንጋፋው ድምፃዊ የዶክተር አሊ ብራንና የታዋቂው ድምፃዊ ሀጫሉ ሁንዴሳን የሙዚቃ ሥራዎች የዳሰስንበት ይህ አጭር ዝግጅት እንዳዝናናቸው ተስፋ አድርጋለሁ። ከዝግጅቱ ጋር መርጋ ዮናስ ነበርኩ። መልካም የሳምንት መጨረሻ ይሁንላቸው። ማርሲ ወያ ሲበሪቴ ስበሪ La la la la